ድንበሩን ያለፉ ሰሜን ካሜሩንን እነሱ በየጊዜው ከማጥቃት አልተቆጠቡም። በቅርቡ ደግሞ ሰሞኑን አሺጋሺያ በሚባለው የሰሜን ካሜሩን በዛ ወረዳ በሚኖሩት ሕዝቦች ላይ ሽብር ፈጣሪዎቹ ቦኮ ሐረም ሳይታሰብ የከፈቱት የማጥቃቱ ወረራ አንዷ ያመለጠችው እንዳለችው በመጠኑም በስፋቱም እስካሁን ድረስ ተወዳዳሪ የለውም። እንደዚህ አይነቱን መዓት እና ጥቃት ባለፉት ጊዜያት ከእነሱ ወገን ከቦኮ ሐራም ሽፍቶች አጋጥመውን አያውቅም፣ በዓይናችንም አላየድም። አሁን ሰውን ሁሉ ከመንደሩና ከአካባቢው አባረው ባንዲራቸውን እስከ መስቀልም ድረስ ገፍተው ሄደዋል። እግዚአብሔር እንዲረዳን እጸልያለሁ እንጂ ከተማየቷማ እንዳለ ተናግታ አሁን ተሸብራለች። በብዙ መቶ የሚቆጠሩ ሰዎች በባቡር ተሳፍረው ወኪላችን እንዳለችው ሕይወታቸውን ለማዳን ወደ ካሜሩን ዋና ከተማ አምልጠዋል። የሰራዊቱ ቃል አቀባይም የቦኮ ሐራም ሰዎች ድንበር አቋርጠው ሰራዊቱንና የካሜሩንን ነዋሪዎች ገድለው የጦር ሰፈሩን ለጥቂት ጊዜያት እንደያዙም ሳይክድ ለጋዜጠኞች አረጋግጠዋል። ምን ያህል ሰዎች በትክክል ሕይወታቸው አልፎ እንደወደቁ ግን ቃል አቀባዩ ዝርዝር መግለጫ ሳይሰጥ ዘሎ እንዳለፈውም ወኪላችን ለመገንዘብ ችላለች። ቦኮሃራም ከናይጄሪያ ድንበር አልፎ ካሜሩንና ቻድን ከዚያም ተወርውሮ ኒጀርን ለመያዝ እንደተነሳም ሌሎች ተመልካቾች ደርሰውበታል። እንደተዘገበውም በአንድ በኩል በአራት የተለያዩ አገሮች በመሰማራት ከጥቃት ለማምለጥ ሲሆን፣ በሌላ በኩል ደግሞ ተዋጊ ወጣቶችን ለመለምለም አመቺ ሁኔታም ለማዘጋጀት እንደሆነም ተናግረዋል። አራቱም መንግስታት፣ ናይጄሪያና ካሜሩን፣ ቻድና ኒጀር ቦኮሃራምን የዛሬ ስድስት ወር ለመደምሰስ አንድ ስምምነት ላይ ደርሰዋል። የብሪታንያው ጠበብት የሪስክ አድቫይዘር ድርጅት ተወካይ ሚስተር ጄስፐር ኩሌን ይህ በስራ ላይ ሳውል ተጨናቅፎ ቀርቷል የሚለውን አስተያየታቸውንም ሰጥተዋል። የካሜሩን መንግስት ዘጊቱ አሁን ከናይጄሪያና ከቻድ እንዲሁም ከኒጀር መንግስት ተባብሬ በጦር መስኩ እሰራለሁ ብሎ ቃል ገብቶ እንደነበር ይታወሳል። ግን የካሜሩን ወታደሮች የናይጄሪያን ድንበር አልፈው ቦኮ ሐራምን አባረው እነሱን እዚያ መደብደብ አይችሉም ብለው ይነግሩናል። ችግሩ ያለው የአራቱ መንግስት የመስታትት ጦሮች ትግላቸውን ተመልካቾች እንደሚሉት ለማቀነባበር ባለ መቻላቸው ነው። ከጀርባውም አንዱ መንግሥት ሌላውን ለመጉዳት ቦኮ ሐራምን በገንዘብና በሐሳብ ይረዳል ይደግፋል የሚል ክስም ይሰማል። በመካከሉ ከመንደራቸው ተፈናቅለው የሚወጡ የስደተኞች ቁጥር እያደገ መጥቶ ከአንድ ሚሊዮን አምስት መቶ ሺህ ሰው በላይ ከፍ ብለዋል። ዲፋ በሚባለው አካባቢ ብቻ ሁኔታው በጣም አስቸጋሪ እየሆነ መጥተዋል። በየቀኑ ስደተኞቹ ወደዚህ መንደር መጎረፉንም ቀጥለውበታል። አሁን ከአንድ መቶ ሺህ በላይ ደርሰዋል። ወደ ስድስት መቶ ሺህ የሚጠጉ ሰዎች የሚኖሩበት ከተማ ውስጥ ደግሞ ይህን ያህል ስደተኛ መያዝ በጣም ከባድ ባህር ነው። መታወቅ ያለበት ነገር ቢኖር ያለፈው ዓመት ዝናብ በበቂ አልጣለም። እንግዲህ ከፊታችን የተደቀነው የሚገጥመን ችግር ቀላል አይደለም። መንግሥት የተቻለውን ያደርጋል። እርዳታ ግን የግድ ያስፈልገናል። በሽብር ፈጣሪው በቦኮ ሐራም የተከፈተው ግንባር በቀላሉ የሚፈታ አይመስልም። ጥያቄው ለቦኮ ሐራም ለሽፍቶቹ የሚቀርበውን ትጥቅና ስንቅ እንዴት መክታትና መቆጣጠር ይቻላል የሚለው ጥያቄ ወሳኝ ነው። ከጀርባው ምን እንደሆነ የማይታወቅ አንድ ድብቅም ነገር ይካሄዳል። ይልማል ሚካኤል ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ